ከአስራ ሁለት ዓመታት በፊት የተከናወነው ሶስተኛው የኢትዮጵያ የህዝብና ቤቶች ቆጠራ እስካሁን ድረስ አጀንዳ ሆነው የሚነሱ አጨቃጫቂ ጉዳዮች ተከትለውት ያለፈ መሆኑ ይጠቀሳል። ይህም በመሆኑ በፖለቲካዊ ውክልናና በበጀት ድልድል ላይ ፖለቲካዊ በሆነ ውሳኔ ተጎጂ የሆነ አካል አለ በማለት የአማራ ብሔራዊ ንቅናቄ አብን ዛሬ በሰጠው መግለጫ ውጤቱ እንዲሰረዝ ጠይቋል። ንቅናቄው እንዲራዘም የውሳኔ ሀሳብ የቀረበበት አራተኛው የህዝብና ቤት ቆጠራ በተለይ በሶስተኛው ህዝብና ቤት ቆጠራ ሆን ተብሎ በአማራ፣ በአዲስ አበባ፣ በጉራጌና በቅማንት ህዝቦች ላይ የተደረገው ፖለቲካዊ የሆነ ህዝብን ያለመቁጠር፣ ቢቆጠሩም ሪፖርት ያለማድረግ ችግር ሳይቀረፍ እንዳይካሄድ ስንወተውት ቆይተናል። ውሳኔውም ተገቢ ነው ብሏል። የፓርቲው የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ የ1998 የህዝብና ቤቶች ቆጠራ ውጤት እንዲሰረዝ እንፈልጋለን። መሰረዝ መቻል አለበት። ኦፊሻሊ ያ ቆጠራ መሰረዝ መቻል አለበት። በዚህ ቆጠራ ሂደት ተሳትፎ የነበራቸው የመንግስት ባለስልጣናት፣ ባለሙያዎች ተጠያቂ ሊሆኑ ይገባል የሚል የአብን አቋም ነው። በዚህ የተነሳም ላለፉት 13 ዓመታት ለደረሰው በደል መንግስት በይፋ ይቅርታ ጠይቆ ተመጣጣኝ ካሳም መክፈል እንደሚገባ አቋማችን ያስቀምጠናል። ይህ በመሆኑ ከፍተኛ የአገልግሎት ጥራት ጫና ፈጥሯል የሚለው ፓርቲው ውጤቱ ይሰረ ስንል ተጨማሪ ጥፋቶች እንዳይከሰቱ ነው ብሏል። አሁን አለ የሚባለው የአማራ ሕዝብ እድገት ምጣኔ መተማመን የሌለበት መሆኑ ይህንን አቋም እንድንይዝ አድርጎናል ሲሉ የፖለቲካ ዘርፍ ኃላፊው አቶ መልካሙ ሹምዬ በመግለጫው ተናግረዋል። ከአንድ አመት በኋላ የተደረገው የህዝብና የቤት ቆጠራ ውጤት በቀጥታ ፖለቲከኞች የህዝብ ቆጠራ ውጤቱን ማኒፑሌት የሚያደርጉበትን እድል ፈጥሮላቸው ስለነበረ ያን ተጠቅመው የአማራ ህዝብ ላይ የአዲስ አበባ ህዝብ ላይ እና የጉራጌ እንዲሁም የቅማንት ህዝብ ላይ ያን የመሰለ የቁጥር ጀኖሳይድ ወይም ሜዲካል ጀኖሳይድ እንዲፈጸም ሆኗል ማለት። እነኚህ ነገሮች ደግሞ መዋቅራዊ ማሻሻያ የሚያስፈልጋቸው ናቸው። አራተኛው የኢትዮጵያ ህዝብና ቤቶች ቆጠራ አብን ብቻ ሳይሆን በአማራና ሶማሌ ክልሎች ቆጠራው ይራዘም የሚሉ ሰልፎች ተካሂደዋል፣ የሚለው አብን በቀጣይም መዋቅራዊና የህግ ማዕቀፎች ተስተካክለው የቴክኖሎጂ መሰረተ ልማቱ መተማመን በሚያስችል ደረጃ ሲደራጅና አሁን ሀገሪቱ የገጠማት ወቅታዊ የመፈናቀል አደጋ መፍትሄ ካገኘ በኋላ ቆጠራው ሊካሄድ ይገባል ብለዋል። የምናገኘው ውጤት የደረሰብንን ጉዳት የሚያካክስ ሊሆን ስለሚችል መራዘሙ መጠየቃችን በጣም ተገቢና ትክክለኛ ነው ብለን እናምናለን። ወቅታዊውን ከቀየ የመፈናቀል ችግር አስመልክቶ ለተነሳላቸው ጥያቄም መሰረታዊው ችግር የመንግስት ህግን የማስከበር አቅም መላላትና በተለይ በአንዳንድ አካባቢዎች ስርዓት አልበኝነትን የመደገፍ አዝማሚያ መኖሩ ነው። የህዝብ ግንኙነት ኃላፊው አቶ ክርስቲያን ታደለ እንደሚሉት የፌዴራል መንግስት የክልልም መንግስታት የዜጎችን በሰላም ወጥቶ የመግባት ዋስትና ማስጠበቅን ረስተውታል። አንዳንድ አካባቢ በተለይ ታችኛው መዋቅር ያለው ከክልል ጀምሮ ያሉ መዋቅሮች ይህንን ረብሻ፣ ሁከት የሚፈልጉት የሚመስል አዝማሚያዎች ይስተዋላሉ። ስለታማ ቁሶችን ይዘው ለተቃውሞ የሚንቀሳቀሱት ቡድኖችን የኦሮሞ የፖለቲካ ድርጅቶችና ተጽዕኖ ፈጣሪ ግለሰቦች ሊያወግዟቸው ይገባል ሲላብን በመግለጫው ጠይቋል። አራተኛው የኢትዮጵያ ሕዝብና ቤት ቆጠራ ከ20 ቀናት በኋላ ሊካሄድ ቀን ተቆርጦለት 3.5 ቢሊዮን ብር ተመድቦ እየተሰራ ቢቆይም የቆጠራ ኮሚሽኑ ኩነቱ ላልተወሰነ ጊዜ እንዲራዘም የውሳኔ ሀሳብ አሳልፏል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ